ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከአንድ ክፍለ ዘመን በላይ ያሸመገለው ያድዋ ድል የነፃነትና ኅብረ ብሔራዊ የማንነት መሠረቱ ድምቀትና ሴትነቱን ይዞ መቶ ሃያ ስምንተኛ ዓመቱን አስቆጥሯል። ታላቅነትና መኩሪያነቱ ኢትዮጵያውያን የጣልያንን ወረራ ድል በነሱበት ባድዋ የፍልሚያ አውድ ብቻ የተወሰነ በአገረ ኢትዮጵያ የምድረና የሰማይ ድንበር የተገደበም አይደለም። ከተሆነም አህጉራዊና ሉላዊም ጭምር ነው። የዕውቀትና የስትራቴጂ ንደፋም ማጣቀሻ ሆኖም አለ። በዋቤነት የታሪክ ትምህርት አካል በወታደራዊ መስክ የጦር አካዳሚዎች የዘመቻ ዕቅድ ንደፋ አንኳር ማገናዘቢያም ጭምር ነው። ይህንኑ የዘንድሮውን መቶ ሀያ ስምንተኛውን የአድዋ ድል በዓል ለመዘክርና ፋይዳውንም የታሪክ ወራሽ ከሆኑት ዜጎች አንደበት ለማድመጥ የኢትዮጵያን ጉልህ ታሪካዊ ሚና ሕትመት በረከታቸው ለአንባቢያን ያደረሱት በማድረስና ለማድረስም ትጋታቸው ላይ ዝንፈት ሳያገኛቸው የድርሻቸውን እየተወጡ ካሉት ሩብ ክፍለ ዘመን ያስቆጠረው የፀሐይ አሳታሚ ድርጅት መስራችና ዋና ስራ አስፈጻሚ ኤልያስ ወንድሙ ጋር ተነጋግረናል። መነሻችንን ያደረግነው የአድዋ ድል የኢትዮጵያውያንንና የአፍሪካውያንን ታሪክ ከመቅረጽና ሲልም ቀኝ አገዛዝን ከአፍሪካ ለመክላት ካበረከታቸው አስተዋጽኦች ነው። አቶ ኤልያስ ወንድሙ እንዲህ ያስረዳሉ። በጣም አመሰግናለሁ። ካሳት አድዋ ባይኖር ኖሮ ዛሬ አፍሪካ አይኖርም ነበረ። ምክንያቱም አውሮፓውያኖቹ ተዘጋጅተው ታጥቀው በመጀመሪያ በንግድ ድርጅት ስም የጀመሩትን መሬት መግዛት ግዛት ማስፋፋትን ቀጥሎ በኋላ አገሮች ተስማምተው በርሊን ላይ በ1884 እስከ 85 በተደረገው ኮንፈረንስ ላይ የቤልጅየሙ ንጉስ ዋናው አላማው ኮንጎን ማንም እንዳይነካበት ለማስረገጥ ነው ያንን ያደረገው። ምክንያቱም ጀርመን ከኋላ ተነስቶ ጀርመን ሀገር የሆነው በ18 ሰባ አንድ ዓመተ ምህረት ነው። አጼ ዮሐንስ ስልጣን ከመያዛቸው አንድ ዓመት በፊት ነው ለአገር የሆነው። ከዛ በፊት ፐርሸን ነበር የሚባለው ወይም ደግሞ የተለያዩ ግሩፖች ነበሩ። እንደ አገር ግን ተዋህዶ አገር የሆነው በኋላ ላይ ነው። ስለዚህ የዚህ መስፋፋት ውስጥ አልገባም ነበረ እና የጀርመን መግባት አስግቶት ነው ኃይለኛ ጠንካራ ከእንደገና ደግሞ የራበውም ነበረ እና በዛ ምክንያት እንግሊዞቹን ፈረንሳዮቹን፣ አፍሪካ ውስጥ ተስፋፍተው የነበሩትን ሀገሮች፣ ፖርቹጊዝን አስማምተው ከዛም በኋላ እዛው ጀርመን ውስጥ የመጀመሪያው ፕሬዚዳንታቸው ወይም ደግሞ ቻንስለራቸው በሆነው በቢስማርክ አማካኝነት ሰ ኮንፍረንሱን ያደርጉና እዛ ላይ ይስማማሉ። እዛ ላይ የተስማሙትን ደግሞ አፍሪካን ለመከፋፈል ይወስናሉ። በዚህ ሰዓት ላይ እንግሊዝ በጣም ብዙ ግዛት አላት። ብዙዎቹን የአፍሪካ ሀገሮች ወስዳለች። ፈረንሳይም እንደዚሁ፣ ጀርመንም እንደዚሁ። ከኋላ ቢነሳ ግን እንደዚሁ እየተስፋፋ ብዙ እየያዘ ነው ያለው ግን የያዙት በቃኝ ብለው አልተቀመጡም እርስ በራሳቸውን መቀማማት ይጀምራሉ እና በዚህ መካከል ላይ ነው እንግዲህ ጣሊያን የሚነሳው ጣሊያን ደግሞ ሀገር የሆነው በአስራ ስምንት ስልሳ አንድ ነው ይሄ ማለት ደግሞ በአፄ ቴዎድሮስ ዘመን መንግስት ነው እንግዲህ አስበው ጣሊያን እንደ አገር ለብቻዋ ይኖ ኔሽን ስቴት የሚሉት ወይም አንደ አገር የተቆረቆረው የተቋቋመው በዛን ዘመን ነው ኢትዮጵያንና አካባቢዋን የኔ ነች ብሎ ተነሳ መጨረሻ ነው እንግዲህ እዛ ውስጥ የገባው እንደ ሌሎቹ ጠንካራ አይደለም ጥንካሬውን ግን ለማሳየት ሆርን ኦፍ አፍሪካ ላይ ያለውን በተለይ የሬድ ሲን ያው ኢትዮጵያን ማለት ነው ይዞ ሶማሌን፣ በኋላ ኤርትራ ላይ ደግሞ እንደዚሁ እንደ ንግድ ምጽዋ ላይ መጥተው ከዛም በኋላ ነው ቀስ ብለው ራሳቸውን አስፋፍተው አሁን ሙሉ ኤርትራን ለመያዝ የበቁት። አውሮፓውያኖቹን እንተውና ወደ ኢትዮጵያ እንምጣ። ኢትዮጵያኖቹ ደግሞ ምንድን ነው እያደረጉ የነበረው? አፄ ቴዎድሮስ ከእንግሊዞች ጋር መሳሪያ ፍለጋ ዲፕሎማቲክ ውይይት ሞክሮ የክርስቲያን ንጉ ንግስት እኩያ አቻዬ የሚላት ቪክቶሪያ ያሰቡት ነገር ስላልሆነላቸው ተበሳጭተው ስለምናውቀው ምልክተኞቹን አስረው ከዛ በኋላ የናፒየር ኤክስፐዲሽን ተፈጥሮ ራሳቸውን እንዲገሉ ሆነ። ልጃቸውን ተወሰዱ፣ የኢትዮጵያ ተዘረፈች። ወደኋላ ሄደን ተክለጊዮርጊስ ሲመጡ ኢትዮጵያ ለሶስት ዓመት እንዲገዙም ምንም የውጭ ግንኙነት እንትን አልነበራቸውም። ክልሎቹ እርስ በራሳቸው ይጣሉ ስለነበረ አገሩን ሁሉንም በጦርነት አሸንፈው ለመያዝ ሲሉ ውጭ ግንኙነት ሳያደርጉ ቀሩ። ዮሐንስ ሲመጡ ግን እዚህ ላይ ነው ሌላ ትልቁ ነገር የሚመጣው። ዮሐንስ ከቴድሮስ ተብረዋል። ዓለም ላይ ያለውን ነገር ተገንዝበዋል። ስለዚህ ምን ያደርጋሉ? ለጀርመኑ ካይዘር ወይ ለሐም ለሚባለው አንደኛ ለሚባለው ደብዳቤ ደጋግሞ በመላክ ከሱ መልስ ያገኙ። ከዛም በኋላ እርዳታ እንዲያደርግላቸው ራሳቸውን ደግሞ በጣም እያጠቋቸው ከነበሩት ከሱዳኖችና ከግብጾች ጋር ውይይትም ይሞክራሉ። እሱም አይሳካላቸውም። ያው ጊዜያቸውን ሁሉ በጦርነት ሲባክኑ ይገደላሉ። ያኔ ነው አጼ ሚኒሊክ የሚመጡት። ስለዚህ አጼ ሚኒሊክ ምን አላቸው? የቴዎድሮስ የዮሐንስ አድቫንቴጅ አላቸው። ከሁለቱም ተምረዋል። ሁለቱም ላይ የሆነውን ፈረንጆቹ ያደረጓቸውን ነገር ያውቃሉ። በአንድ በሕይወት ከእንግሊዞቹ ጋር የነበረው ስምምነት እንዴት ስምምነት እንዳደረገ ያውቃሉ። ከዛ በላይ ግን የአያታቸው የሳለስላሴ በምን አይነት ሁኔታ ከውጭዎቹ ጋር ድል ያደርጉ እንደነበረ ያውቁ ስለነበረ ቀድመው ተዘጋጅተው መሳሪያ እየሰበሰቡ ፖለቲካ ላይ ደግሞ በጣም ዲፕሎማቲክ በሆነ መልኩ ባህሪያቸውም ይመስለኛል በጣም በዲፕሎማሲ ይጠቀሙ ነበረ። ለእያንዳንዱ መንግስት የሚፈልገውን እየነገሩ ለመቆየት ቻሉ ማለት ነው። እንግዲህ መሰረቱ ይሄ ነው። ከዛም በኋላ ስላልተዘጋጁ ይመስለኛል ያንን የውጫላይን ስምምነት የፈረሙ ል አጼ ዮሐንስ ካረፉ በኋላ ያንን ይፈርማሉ። ከዛም በኋላ ጣሊያኖቹ ምክንያት ሲፈልጉ ስለነበረ ቃሉን ቀይረው አታሏቸው። ይሄንን ወረቀት ስለፈረምክ ከአሁን በኋላ በእኛ ስር ተገዥ ነህ የሚለውን አመጡ። እምቢኝ ብሎ ደግሞ የኛ ህዝብ በሳቸው መሪነት ጦርነቱ ተካሄደ። የአድዋ ጦርነት ባይካሄድ ኖሮ፣ አድዋ ላይ ባናሸንፍ ኖሮ፣ አድዋ ላይ ለአድዋ ባንዘምት ኖሮ ዛሬ ኢትዮጵያ የምትባል ሀገር አትኖረንም ነበረ። ዛሬ አፍሪካ የሚባል አህጉር እንደ አህጉር ወይም ደግሞ በጦሮች የሚመራ አህጉር አይኖረንም ነበረ። አንዳንድ ጊዜ ሳውዝ አፍሪካ ስንሄድ እንደምናየው የነጮች አገር ውስጥ ጥቁሮች ሰራተኞች ሆነው የሚኖሩባት ጥቁሮቹ ደግሞ እንደ ስዌቶ አይነት መንደር ውስጥ ታፍነው ታጭቀው በደህንነትና በሰቆቃ የሚኖሩባት አህጉር ነበር የምትሆነው። እና የአጼ ሚኒሊክ ትልቁ ስጦታ ይሄ አርነት የምንለው፣ ነፃነት የምንለው፣ ማንነት የምንለው፣ ቋንቋ የምንለው፣ ታሪክ የምንለው፣ ባህል የምንለው ሁሉ እሱ ነው። በዛ ስር ያደሩ በዛ ስር የኖሩ አፍሪካዊ ወንድሞቻችን ምን ያህል እንደሚቸገሩ ማየት እንችላለን እና የአድዋ ትልቅነት በዚህ መልኩ ነው። ደግማ ሚኒሊክ ሐውልት በኢትዮጵያ መዲና አዲስ አበባ ውስጥ ቆሞ ይገኛል። ይህንንም በተመለከተ በትላንትናው ዕለት አገር ውስጥ በሚታተም እንግሊዝኛ ቋንቋ ጋዜጣ ላይ ለህትመት አብቅተዋል። የአጼ ሚኒሊክ ሐውልት ተምሳሌነቱ በተለይም በእምቢ ባይነት በሀገራዊ አንድነትና በብሔራዊ ክብርና ኩራት አኳያ ለኢትዮጵያ ምን ማለት ነው? ፋይዳው እስከ ከምን ድረስ ነው? የነጻነት አርማ ካለን ምኒልክ ናቸው ከባንዲራችን ቀጥሎ። ባንዲራችን የማንነታችን ምልክት ነው። የነጻነታችን ምልክት ግን አድዋ ነው። የአድዋ ደግሞ መሪና ዋናው ተዋናይ ምኒልክ ናቸው። ያንን ለማድረግ ነው። ንግስት ዘውዲቱ በነገሱ ጊዜ ጀርመኖችን ጠይቀው የታወቀ የጀርመን ቀራጺ ይህንን የምኒልክን ሐውልት የሰራው እሳቸው በአጋጣሚ ካረፉ በኋላ አጼ ኃይለስላሴ በሚነግሱበት ዋዜማ ዕለት ነው ተመርቆ የተከፈተው። ስለዚህ በጣም አስፈላጊና ክብደቱ የገባቸው ጣሊያኖች ፋሽስቶቹ በኋላ ተመልሰው የመጡት ፋሽስቶች ምንድነው ያደረጉት? በአስራ ዘጠኝ ሰላሳ ስድስት በፈረንጆቹ ሐውልቱ ያለበትን አካባቢ በቆርቆሮ አጥር አጥረውት በጣም ረጅም በሆነ ሐውልቱን ሙሉ ለሙሉ በሚሸፍነው መልኩ አጥረውት ከሰነበቱ በኋላ በሌሊት ሄደው ሀውልቱን ነቅለው ደርምሰው ከቦታው አንስተው አጠፉት። ሀሳባቸው ምንድን ነበረ? አንደኛ የሽንፈታቸውን ውርደት ለመሸፈን ያሸነፏቸው እሳቸው ስለሆኑ፣ ሁለተኛ ከተማዋን የሮማ ከተማ ሊያደረጓት ስለነበረ ያንን ሮማናይዝ ለማድረግ መጠቀሚያ እንዲሆን፣ ሶስተኛ ደግሞ ሕዝቡ እሳቸውን እያየ እንዳያምፅባቸው መሪ ለማሳጣት ነበረ። አላማቸው ግን በአስራ ዘጠኝ ኢትዮጵያ ነጻ በወጣችበት ጊዜ መጀመሪያ አጼ ኃይለ ሥላሴ ያስተደረጉት ያንን ተጥሎ የነበረ የሚኒሊክ ሐውልትን ካለበት ወጥቶ ከእንደገና እንዲተከል ሆነ እና እስከ ዛሬ ድረስ አለ። ደስ የሚለው ደግሞ በቅርቡ የተከፈተው ሚዚየም ያንን አጉልቶ የሚያሳይ እንደውም እሳቸውን ብቻ ሳይሆን የእሳቸው ጋር አብረው የተሰለፉ የጦርነት ጓዶቻቸውን ሁሉ የሚዘክር ሙሉ ታሪኩን የሚዘክር ሆኖ ለትውልድ እንዲቆይ የሚሆን ትልቅ ስራ ተሰርቷል። ከዚህ ጋር ግን አንድ አብረው የሚሄድ አንድ ታሪክ ባነሳለህ ደስ ይለኛል። የፋሽስት የጣሊያን ኢትዮጵያን በያዝበት ጊዜ አሁንም በፈረንጆቹ በአስራ ዘጠኝ ሰላሳ ስድስት ምንድን ነው ያደረጉት? አድዋ ላይ የሙሶሊኒን ፊት የያዘ ልክ ጊዛ ውስጥ እንዳለው የስፊንክስ ሐውልት በትልቁ ሰው ሲቆም አንገቱን አይሞላ እንትን የሚያደርገው በጣም ትንሽ ነው የሚሆነው እና በጣም ግዙፍ የሆነ ሐውልት ሰርተው ፊቱን ወደ ጦርነት ወደነበረበት ቦታ የሚያይ አድርገውን አቁሞ ነበረ። ኢትዮጵያ ነጻ ስትወጣ ግን ልክ የአፄ ምኒልክን እንዳስነሱት ሁሉ የሙሶሊኒን ሀውልት በቦምብ ነው የኢትዮጵያ መንግስት ያፈረሰው ከነጭራሹ እዛ አካባቢ ምንም አይነት ምልክት እንዳይኖር ሆኖ ዛሬ ጠፍቷል እና ያንን ስታየው የምልክት አስፈላጊነት የድል ተምሳሌት አስፈላጊነት ይሄ ነው እና ምናልባት እንደውም በቅርቡ መደረግ ያለበት አንድ ትልቅ ነገር ምንድን ነው ኢትዮጵያ እዛ ቦታ ላይ የራሷን የጀግኖች ታሪክ የምታስታውስበት የምታከብርበት ሌላ ሀውልት ኢትዮጵያዊ የሆነ ሀውልት፣ የኛ የሆነ ሀውልት እዛ አካባቢ የታገለውን ያታገለውን ያደረፉትን ሕዝብ የሚወክል ሀውልት መሰራት ይኖሩበታል ብዬ ያምናለሁ። የአድዋ ጦርነትም ሆነ የአድዋ ድል ሲነሳ ያጼ ምኒልክ የአመራር ክህሎት እንደዚሁ አብሮ ይነሳል። ከሳቸው ጋርም እንደዚሁ የባለቤታቸው የእቴጌ ጣይቱም የአመራር ክህሎት አብሮ በታካይነት ይነሳል። በሌሎች ሀገሮች የሴቶች እኩልነት ገና ባልተከበረበት ወቅት በዛ ውስጥ ለትልቅ ድል ትልቅ ሚና የነበራቸው ግስት ነበሩ። በኢትዮጵያ ውስጥ በዛ ወቅት የተለይ ያጼ ምኒልክም ሆነ የእቴጌ ጣ ጣይቱ አመራር ለአድዋ ድል ሆነ ለኢትዮጵያውያን ብሔራዊ ክብርና ኩራት ምን አይነት ሚናዎች ነበሩት? በበርካታ ዘንዶች ሰዎች ዘንድ ምኒልክ የተለዩ ሆነው ይጠቀሳሉ። ቀደም ሲልም እርስዎ እንዳነሱት በተለይም የዲፕሎማሲያዊ የክህሎታቸውን እንደዚሁ አንዱ ለየት ያለ የእሳቸው ተሰጦ እንደሆነ አጣቅሰዋል። እስካሁን ካሉ መሪዎችም ጋር በማነጻጸር እንደዚሁ ነው ተደጋግሞ የሚነገረው። እና የሚኒልክን አመራር እንደምን ይገልጡታል? በተለይ ከአድዋው ድል ጋር አያይዘው የሚኒሊክ ታላቅነት እኛ አልገባንም። አንደኛ አልተማርነውም። መጽሐፎችም የሉንም በመቶ ሀያ ስምንት ዓመት ታሪክ ውስጥ መቶ መጽሐፍ ስለ ሚኒሊክ ኢትዮጵያ ውስጥ አልታተመም። ያሉንም መጽሐፎች አብዛኛዎቹ ስለ አድዋ ነው የሚያወሩት። የተክለ ጻዲቅ መኩሪያ መጽሐፍ ነው ትልቁ እንግዲህ የሚባለው። እዛ ውስጥ እንኳን ከሰባ አምስት ፐርሰንት በላዩ ስለ አድዋ ነው የሚያወራው እና ሚኒሊክን አላወቅንም። ሌላው ነገር ደግሞ የተሸነፉት ብዙ ናቸው። እዚህ ውስጥ አጼ ሚኒሊክ ያሸነፉት ጣሊያንን በጦርነት በጥይት ነው ያሸነፉት ፈረንሳይን ግን በዲፕሎማሲ ነው ያሸነፏቸው። ጀርመን ደግሞ በሌላው ጎን ተሸንፏል። ግን ደግሞ ይሄ ሁሉ የነበራቸው ትልቁ የመስፋፋት አፍሪካን ልክ እንደ ሰሜን አሜሪካ እንደ ካናዳ እና ዩናይትድ ስቴትስ ኔቲቭ ፖፕሌሽን እዛው የነበረውን ህዝብ አጥፍተው ነጭ የማድረግ አውስትራሊያን አቦሪጂናሎችን አጥፍተው ነጭ የማድረግ አላማቸው ሳይሳካ ቀረ። ቀንደኛ ጠላታቸው ማን ሆነ? ምኒልክ ሆኑ። ስለዚህ ሚኒሊክን ምን ማድረግ አለባቸው? ሚኒሊክን ከምድረ ገጽ ማጥፋት አለባቸው። ልክ ሀውልታቸውን አንስተው እንደጣሉት ሁሉ ታሪካቸውን ማጥፋት አለባቸው። ታሪካቸውን ግን የሚያጠፍ በውጭው አይደለም። በውጭ ያጠኗቸዋል። ሚኒሊክ እንደ ሰብጀክት ይጠናሉ። በጦር ትምህርት ቤቶች ውስጥ ሰብጀክት ነው። አድዋ ግን ያንን እንዲሆን ያደረጉት ኢትዮጵያ ውስጥ ነው። የኢትዮጵያ ትምህርት ስርዓት ከድሮ ጀምሮ፣ ከጣሊያን ወረራ እንኳን ብንነሳ እስከዛሬ ድረስ ኢትዮጵያዊ ሆኖ አያውቅም። አሁንም አውሮፓውያኖችን ነው መከተል የምንፈልገው። አሁንም የምንኮረጀው እነሱ ነው። አሁንም መጽሐፋችንን የሚያሳተሙልን እነሱ ናቸው። አሁንም ልጆቻችንን ውጭ የሚያስተምሩልን ፔንችን ቢወስዱ ምን ቢሉ እነሱ ናቸው። ተመልሰውም የተማሪ ይግደለን አለን። ተምሮ መጣና ገደለን። የገደለን ያስተማረውን አባቶቹን ትውልድ ብቻ አይደለም የሚቀጥለውንም ትውልድ ነው የገደለው። ገና ምናልባት አልሞትን ይሆናል ግን የትምህርት አሰጣጡ ሁኔታ ነገና ከነገደ ኢትዮጵያ ቆማ እንዳትሄድ አድርጓት ቁጭ ብሏል። ያ ድንገት የሆነ ነገር አይደለም። ምናልባት የዛሬ መቶ ሀያ ስምንት ዓመት አሸንፈን እስከዛሬ ድረስ ነፃነታችንን ይዘን ቆይተናል። ግን እነዚህ ሰዎች አይተኙም። የመስፋፋት ዓለማቸው ከባድ ነው። ሕልማቸው ትልቅ ነው። ለሚቀጥሉት ለልጆቻቸው ዓለምን ስለነሱ ሰጥተው መሄድ ነው። ያንን ለማድረግ እኛ እዚህ ቦታ ላይ መቀመጥ የለብንም። ፓሮቻስካ እንደሚለው ነገር አለ። ሮማን ፓሮቻስካ በአስራ ዘጠኝ ሰላሳ አምስት የባሩድ በርሜል የሚለውን ወይም ደግሞ ኢትዮጵያ አደገኛ ጥቁር ሀገር የሚለውን መጽሐፍ የጻፈ ከይፊ ፈረንጅ ነው። እሱ ምንድን ነው የሚለው? ኢትዮጵያ ውብና አየሯ ሁኔታ ለነጮች የሚስማማ በጣም ውብ ሀገር ነች ይላል። ነገር ግን ይላል እነዚህ ሰዎች ጥቁሮችን ሁሉ ኦርጋናይዝ አድርገው የጥቁሮች ሁሉ መሪንን ብለው ያስባሉ። ለዚህ መጥፋት አለባቸው ነው ነገሩ። አንድ ነገር እዚህ ላይ ልጥቀስልህ። ለምሳሌ ይልክ ምን ይላሉ? ለአስራ አራት ክፍለ ዘመን ሙሉ እኔ አካባቢዎች ባሉ ፓጋኖች ይላሉ በማያምኑ ሰዎች ተከብቤ ነው ሲኖር የነበረው። እናንተ ከአውሮፓ ድረስ እናሰለጥናለን ወይም ደግሞ ክርስቲያናዊ ስልጣኔ እናመጣለን ነው እንግዲህ የሚሉት ፈረንጆቹ። ይሄ ኮሎኒያል ኤክስፓንሽኑን በአስራ ዘጠኝ ዜሮ አንድ ዓመተ ምህረት አጼ ምኒሊክ ለአውሮፓውያኖቹ በላኩት ደብዳቤ ላይ ምን ይላሉ? አስራ አራት ክፍለ ዘመን ሙሉ ከዚህ አማኝ ካልሆነ ሕዝብ ጋር አካባቢዬ ስኖር ነው የቆየሁት። እናንተ አሁን ዛሬ ከአውሮፓ ተነስታችሁ ተስፋፍታችሁ የእኔን አካባቢ አፍሪካን ስትወርሱ ዝም ብዬ አልመለከትም። እና የኢትዮጵያ ድንበር ከሰሜን ካርቱም ድረስ ይሄዳሉ። ኬንያ፣ ሳውት ሱዳን፣ ሱዳንን ያጠቃልላል የሚጠቅሷቸው ቦታዎች። ከደቡብ ደግሞ ልክ ቪክቶሪያ ይላሉ። ልክ ቪክቶሪያ ደግሞ ከታንዛኒያ፣ ኬንያ እና ዩጋንዳን ሁሉ ይገናኛል። ስለዚህ ያን አካባቢ ሁሉ ከምስራቅ ይሎና ደግሞ ከፖርት ካርቱም በታች ያለ አንድ አካባቢ ያለ እሱን ሁሉ ይጠቅሳሉ። ስለዚህ የኢትዮጵያ ድንበር የሚሉት እዚች ጋር ሶማሌ ድንበር ላይ ወይም ደግሞ ኤርትራ ድንበር ላይ ያለውን መሬት አይደለም ከዛ በላይ ሄደው ነው። ይሄ ሁሉ የኢትዮጵያ ሕዝብ ነው፣ የኢትዮጵያ አካባቢ ነው። ስለዚህ እናንተ ከአውሮፓ መታችሁ እንትን የምትሉ ከሆነ ይሄንን አካባቢ እንዳትነኩብኝ ይላሉ። እንደዛ አይነት ድፍረት፣ እንደዛ አይነት ቪዥን፣ እንደዛ አይነት ጥቁር ሆኖ ነው እንግዲህ ጥቁር ተኩኖ የጥቁር መሪ ሆኖ ራስን ልክ እንደ ቴድሮስ የሚያዩ እንደነበረው ከቪክቶሪያ እኩል ዮሐንስም። ይሄ ነው የኢትዮጵያ ውርስ፣ የእኛ ውርስ ይሄ ነው። ግን ዛሬ አልተማርንም ትምህርት ግን ባልተማርናቸው ትምህርቶችና ባላወቅናቸው ታሪኮች የገዛ ልጆቻችን እንደዚህ ነፃ አውጥቶ ያቆያቸውን መንግስት አገዛዝ ወይም ደግሞ ግለሰብ ስንወቅስ እንታያለን። እና ያንን ደግሞ የምናደርገው በዶክተርነት ደረጃ ወይም በፕሮፌሰርነት ደረጃ የሚጠቀሱ ሰዎች ናቸው። እንግዲህ እነሱ ተማሩ ነው ወይንስ ደግሞ ምን እንደምንላቸው አላውቅም። እንድናድግ አይደለም እንዲሳካልን አይደለም የተማርነው እርስ በራሳችን እንድንፋጅ ነው ይሆን ነው። እና ያ ደግሞ ልክ እንደ ትናንትና እንደተፈጠሩት የሳውት ሱዳን፣ የሶማሌላንድ፣ የኤርትራ ሀገሮች እያሳነሱን እያሳነሱን፣ ከዛም በኋላ ቀላል ነው መጥተው አንድ እኛን ለማጥፋትና ለመውሰድ በጣም ቀላል ይሆናል። ስለዚህ ስንከፋፈል አልተባዛንም። አንስ ም እንጂ በዛ ነው ይሆናሉ። ከአቶ ኤልያስ ወንድሙ ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና በመደምደሚያ ክፍላችን የአድዋ ድል አወንታዊ ሚና በጎሳ ፖለቲካ ማዕበል ውስጥ፣ እንዲሁም በመዲናይቱ አዲስ አበባ አዲስ የተገነባውን የአድዋ ድል መታሰቢያ ሙዚየም ፋይዳ አንስተው ይናገራሉ።